የሳይንስና ከፍተኛ ትምህርት ሚኒስቴር ዛሬ በአዲስ አበባ ለሁለተኛ ጊዜ በታላቁ የኢትዮጵያ ህዳሴ ግድብ ወቅታዊ ጉዳይ ላይ ከተለያዩ ምሁራን ጋር ውይይት አድርጓል። በአባይ ግድብ ላይ ግብጽ የይዘዋለች የተባለው ትለዋዋጭ ፍትሐዊ ጥያቄም የራስን ጥቅም ከማስጠበቅ ፍላጎት የተነሳ በመሆኑ አሳማኝ ያልሆነና የኢትዮጵያን ሉዓላዊ የራስ ሀብት የመጠቀም ተፈጥሯዊ መብት የጣሰ ነው በሚል ሀሳብ ተሰንዝሯል። የሳይንስና ከፍተኛ ትምህርት ሚኒስትሯ ፕሮፌሰር ሂሩት ወልደማርያም የተማሩ ኢትዮጵያውያን አሁን ታላቅ ስራ ይጠብቃቸዋል ብለዋል። ከመቼውም ጊዜ በላይ ይሄ ጊዜ ሀገራችን ኢትዮጵያ ምሁራኗ ተመራማሪዎቿ ጠበቅ እና ወደ ውስጥ ገባ ያለ ትርጉምና ትንታኔ መስጠት ይጠበቅባቸዋል። እየሆነ ስላለው ነገር በአግባቡ መረዳት መፍትሄውንም ለማግኘት ስለሚጠቀም። በአዲስ አበባ ዩኒቨርሲቲ የህዳሴው ግድብ ድርድር ቡድን አባል ዶክተር ይልማ ስለሺ አባይ ወንዝ ላይ አዲስ ነገር የለም። ከዚህ በፊት ሁለቱ የተፋሰሱ ሀገራት በወንዙ ላይ ግድብ ገንብተዋል። እኛም ጊዜው ሲደርስ ወደ ስራ ገብተናል። ጉዳዩንም ዘጠኝ ዓመታት ሙሉ አስረድተናቸዋል ብለዋል። ሀያ ሰዋን ግድብን ሲገነቡ ሰው ይሄ ነገር መገንባት ይችላሉ ባይ ዘ ወይ እንደኛው መብት አላቸው እነሱም ግን የምትሰሩት ስራ በኋላ እኛ ስራ ስንሰራ ተጽዕኖ እንዳያመጣብን ተጠንቀቁ፣ የእኛንም የወደፊት ልማት እያሰባችሁ ስሩ የሚል ነው የኢትዮጵያ መንግስት መልዕክት ያስተላለፈ ጆርበሎ ነው ያሉት። ተደራዳሪው አክለውም ግብፅ በውሃ ሀብታችን ላይ ፈቃጅና ከልካይ የመሆን ያልተገባ ፍላጎት ላይ ነው ያለችውም ብለዋል። አሞላላችንንም አወቁ። ከ2012 ጀምሮ ነው ባይዘወ የሚያውቁት። ከአራት እስከ ሰባት ዓመት እንደምንሞላው ያኔ አውቀውታል። እዛ ጋ አዲስ ነገር የለም። አንዳንድ በድርቅ ጊዜ እንዴት ነው አንድ የምናደርገው የሚለው ነው። እሱም ከሱዳን ጋር መግባባት ደርሰናል። ከኢጂፕሽኖች ጋር ተጨማሪ በድርቅ ጊዜ ውሃ እንዴት አንድ እንደምናደርግ ተጨማሪ ጥያቄ ነው የሚያቀርቡት አሁን ጥያቄ ህዳሴ ግድብ አይደለም። የህዳሴ ግድብ ቤዚካሊ ድርድሯል ማለት ቴክኒክ ድርድሮ ወሳኙ ጥያቄ ሁሌ እያለያየን የሚመጣው ውሃ አጠቃቀሙ ነው። አባይን ውሃ ከአሁን በኋላ እንዴት ነው የምትጠቀሙ። ከህዳሴ በላይ ያለው የእነሱ አስተሳሰብ ሱዳንና ኢጂፕት ከአሁን በኋላ የአባይ ውሃ ላይ የምትጠቀሙት እኛ ስንፈቅድላችሁ ነው የሚል በተለያየ አንቀጾች በተለያየ ዘዴ ወይም በቁጥር ወይም በህግ ለማሳለፍ ሙግት ያመጣል። ግዳሴ ግድም ሙሌት በእነሱ የድርድር ሂደት ኢትዮጵያ የግድቡን ሙሌት ከወር በኋላ እንደምትጀምር ምንም አይነት ጣልቃ ገብነትም እንደማያስቆማት አስታውቃለች። በእቅዷ መሰረት ግብፅ አቋሟ ትለዋዋጭ ቢሆንም ጉዳዩን በዲፕሎማሲያዊ መንገድ ለመፍታት ፍላጎት እንዳላትም አስታውቃለች። የሱዳንንና የአሜሪካን ሁኔታ በተመለከተ ደግሞ በውይይቱ ከአሜሪካ በኢንተርኔት የተሳተፉት ዶክተር ዮናስ ብሩ ተከታዩም ብለዋል። ሱዳን ያለበት ችግር አሁን ምንድን ነው? የሾርት ተርም እና ሎንግ ተርም ኢንትረስቱ ትንሽ እየተጋጨበት መጥቷል። ሾርት ተርም ኢንትረስቱ ፖለቲካሊ ድሪቨን ነው፣ ምክንያቱም ጀነራሎችን ማስቀየም ስለማይችሉ የኢትዮጵያን ደግፈው መታየት አይፈልጉም። ሎንግ ተርም ኢንትረስታቸው ደግሞ የውሃ ሼሪንግ የሚባለውን ነገር ከኢትዮጵያ ጋር እስከሆኑ ድረስ ብቻ ነው ሊፈታ የሚችለው፣ ምክንያቱም ኢትዮጵያን ብቻ ሳይሆንም እየበደለች ያለችው ግብፅ ሱዳንንም እየበደለች ነው። የወርልድ ባንክና የአሜሪካን ችግር ምንድን ነው? ሁለቱም ኢትዮጵያም ግብፅም ለአሜሪካ ስትራቴጂክ አላይስ ናቸው። ጦርነት ወይም ችግር ያ ሪጅኑ ላይን ስታቢሊቲ እንዲኖር አይፈልጉም። ስለዚህ በጣም እየተጫኑ ያሉት የኢትዮጵያ መንግስት ደከም ያለ ነው ከሚል የተነሳ ነው። አሁን መሰረታዊው ጉዳይ በየአመቱ የሚደረገው የውሃ አለቃቀቅ ጉዳይ ነው ያሉት ተደራዳሪው ዶክተር ይልማ ስለሺ፣ በቀጣይ አመት ግድቡን ሞልተን ኃይል ማመንጨታችንን እንጀምራለን ብለዋል። መሰረታዊ የመብቱ ጥያቄ ነው የሀገር ጥቅም ነው የሉዓላዊነት ነው። ማንም አገር እንዲህ አይነት ጥያቄ ሊቀበልም ሊያስተናግድም አይችልም። ይህንንም ደግሞ በዲክለሬሽን ኦፍ ፕሪንስ በመር ስምምነቱ አብረን ፈርመነዋል። እሱንም ጥሰው ነው እያደረጉ ያለ። ስለዚህ ይሄ አያዋጣም በግልጽ ተነግሯቸዋል። ግድባችንን የምንሞላው በራሳችን የኢትዮጵያ ውሃ ሼር ነው። ከማንም ውሃ ለምነን አለ እና ላይ በውይይቱ ኢትዮጵያ ለአፍሪካ አንድነት ስትል ብዙ ተጉዛለች። በዚህም ግድቡ ላይ አለም አቀፍ ግዴታ ሳይኖርባት ለድርድር ከዚህ በላይ ብዙ መጓዝ የለባትም። ግብጽ ጉዳዩን በተመለከተ ለተባበሩት መንግስታት የጸጥታው ምክር ቤት የገፋችበት መንገድም ብዙ የማያስኬዳት ነው የሚሉ ሀሳቦች ተነስተውበታል። ለዲ ደብልዩ ለተጠናቀረው ዘገባ ሰለሞን ሙጬ ነኝ ከአዲስ አበባ።